ዜና ስጥልኝ እንደምናምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የአርብ ምሽት ሐምሌ 30 2013 ዓ ም መሰናዶ ጀምሯል ለምሽቱ ከያዝንላችሁ ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ ህወሀት ጦርነት በከፈተባቸው አካባቢዎች ሁሉ አስክሬን ጭኖ ሲወስድ የነበረው ጅምላ ግድያ ተፈጸመብኝ በማለት ዓለም አቀፉን ማህበረሰብ ለማደናገር እንደሆነ አስቀድመን እናውቅ ነበር ሲል የአማራ ክልል መንግስት ከሰሞኑ አስታውቋል መንግስት ራሱ በህገወጥ ዝውውር የተሳተፈባቸውን አገሮች መዝግበናል። ለምሳሌ ያን ያህል በመሠረተ ልማት ስራዎች ወይንም አስፈላጊ ባላቸው የምጣኔ ሀብት ዘርፎች በግዳጅ የጉልበት ስራ ማሰማራት ይገኝበታል። የሰማችኋቸው የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናቸው። ከሌላ ዘገባ ጋር በተያያዘ ርዕስ ይዘነው የምንመጣ ይሆናል። በህወሓትና በአማራ ክልል መካከል ባለው ፍጥጫ ላይ በምሽቱ ዘገባ ይደመጣል። ከዚሁ ጋር ተያያዥ በሆኑና ሌሎች ምስራቅ አፍሪካን ወቅታዊ ጉዳዮች የሚዳስሱ ጥንቅሮችንም ይዘናል። በሌላ በኩል የትምህርት ሚኒስቴር ለሁለተኛ ደረጃ ተማሪዎች አጋዥ የሚሆኑ መጽሐፍትንና የቪዲዮ ማስተማሪያዎችን የያዘ የበይነ መረብ ላይ አውታር ከሰሞኑ ይፋ አድርጓል። እንደዛው እየመደበኛና አጋዥ የሚሆኑትን ሁለት ሺህ ሶስት መቶ ቪዲዮዎችን አጠቃላይ ስጠምሮ ከሶስት ሺህ በላይ የሚሆን ሪሶርስ አለው በአሁኑ ሰዓት። የሰማችኋቸው በትምህርት ሚኒስቴር የኮምፒውተር መርሃ ግብር ገንቢ ወይም ሶፍትዌር ዴቨሎፐር የሆኑትን አቶ አለሙ አወቀልኝን ነው። በምሽቱ እንግዳችን አድርገናቸዋል። ሌሎች ዘገባዎችም አሉን። አብራችሁን ለማምሸት ምርጫችሁ ስላደረጋችሁን እናመሰግናለን። የምሽቱ አስተናጋጃችሁ ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብሬያችሁ ዘልቃለሁ። አሁን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል። አመሰግናለሁ ኤድን። የትግራይ ኃይሎች ላሊበላ ከተማን መቆጣጠራቸውን ሁለት የአይን ምስክሮቹን ጠቅሰው ሮይተርስ ዘግበ። ሮይተርስ የአይን ምስክሮቹ የገለጹለትን በነፃ ምንጭ በኩል ለማረጋገጥ እንዳልቻለ አመልክተዋል። ትናንት አመሻሹን የአሜሪካ ድምፅ ያነጋገራቸው የከተማዋ ምክትል ከንቲባ ማንደፍሮ ታደሰ ያሉበት ቦታ ለደህንነታቸው አስጊ መሆኑን ገልጸው ነገር ግን የህወሓት ታጣቂዎች ገነተ ማርያም ተብሎ በሚጠራው መግቢያ በኩል ላሊበላ መግባታቸውን አረጋግጠዋል። ታጣቂዎቹ ከተማዋን ሲቆጣጠሩ ምንም አይነት ውጊያም ሆነ ተኩስ እንዳልነበረ ለቢቢሲ የተናገሩት ትክክለኛ የእርሳቸው ቃል መሆኑንም ምክትል ከንቲባው አረጋግጠውልናል። ይህ በእንዲህ እንዳለ የአማራ ክልል ብልጽግና ፓርቲ ትናንት ባወጣው መግለጫ ላይ አሸባሪ ያለው የትህነግ ቡድን ከደጀን ኃይሉ እየራቀ በመጣ ቁጥር ከመቼውም ጊዜ በላይ ወደ ወጥመዱ እየገባ በመሆኑ ወደ መቃብር መውረዱ የማይቀር ነው ብሏል። ምንጫቸው ባልታወቀ የጠላት ወሬዎች ባላቸው መረጃዎች ከመደናገር መቆጠብ እንደሚገባም አሳስበዋል። አድማጮች ከጉዳዩ ጋር የያዘው ዘርዘር ያለ ዘገባ ከምሽቱ ሶስት ሰዓት ጀምሮ በሚደመጠው መሰናዶ ውስጥ ይቀርባል። በርካታ ኢትዮጵያንና የመንግሥት ባለሥልጣናትን ጨምሮ ምዕራባውያን ለሕወሓት እንደሚወግኑ በመግለጽ ላይ ቢሆኑም የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስኤድ ዋና አስተዳዳሪ ሰማንታ ፓወር ውንጀላውን አጣጥለዋል። ፓወር በኢትዮጵያ ያደረጉትን የአንድ ቀን ቆይታ ተከትሎ በሰጡት መግለጫ በትግራይ ክልል የሰብአዊ አገልግሎት ተደራሽነት እጅግ አሳሳቢ ደረጃ ላይ እንደሚገኝ ተናግረዋል። ፓወር ለእርዳታ የተዘጋጀ ክምችት ለተቸገሩ ወገኖች እንዲዳረስ መንግስት ምቹ ሁኔታ መፍጠር እንዳለበትም አሳስበዋል። ለእርዳታ አቅርቦቶች መስተጓጎል ህወትን ተጠያቂ ያደረጉት የሰላም ሚኒስትር ሙፈሪያት ካሚል በበኩላቸው ህወት ከድርጊቱ ከተቆጠበ መንግስት የትግራይ ህዝብን ለመታደግ ዝግጁ እንደሆነ ተናግረዋል። በቀጣይነት የሰብአዊ አገልግሎት በአግባቡ እንዲዳረስ ካስፈለገ ህወት ከጸብ አጫሪነት ድርጊቱ ሊቆጠብ እንደሚገባ ወይዘሮ ሙፈሪያት ያከሉ ሲሆን ሰማንታ ፓወር በበኩላቸው ዩናይትድ ስቴትስ ለማንም ወገን ሳታዳላ የሰብዓዊ መብትና ዓለም አቀፍ ሕግጋትን መርሆች የሚጥዙ አካላትን መጠየቋን እንደምትቀጥል ተናግረዋል። ግጭቱ በቀጠለበት በአሁኑ ወቅት ሰብአዊነትን ዝቅ የሚያደርጉና ግጭቱን የሚያባብዙ ንግግሮች መቆም እንዳለባቸው ፓወር አሳስበዋል። በአሁኑ ወቅት በዩኤስአይዲ ከፍተኛ የእርዳታ ህል ክምችት መኖሩን የገለጹት የተቋሙ አስተዳዳሪ ሳማንታ ፓወር ይህ ለእርዳታ የተዘጋጀ ክምችት ለተቸገሩ ወገኖች እንዲዳረስ መንግስት ምቹ ሁኔታ መፍጠር እንዳለበት አሳስበዋል። የትግራይ ክልል በሁሉም አቅጣጫ በሮች እንደተዘጉበት የሚ የሚገልጸው፣ ህወሓት በበኩሉ በአሁኑ ወቅት ውጊያ በማድረግ ላይ የሚገኝበት አንዱ ምክንያት ለክልሉ የሰብአዊ እርዳታ አቅርቦት የሚገባበትን በር ለመክፈት እንደሆነ ከህወሓት ኃይል መሪዎች አንዱ እንደሆኑ የሚነገርላቸው ጄኔራል ጻድቃን ገብረ ትንሳኤ በቅርቡ መግለጻቸው ይታወሳል። የሰብአዊ ቀውሶችን ለመፍታት ዋነኛው መፍትሄ ግጭቶችን ማቆም እንደሆነ የሚገልጹት ሰመንታ ፓወር በግጭቱ የሚሳተፉ ኃይሎች ግጭቱን በማቆም ከአጎራባሽ ክልሎች ይዞታዎችም ለመውጣት ውይይት እንዲጀምሩ ጠይቀዋል። ከግጭቱ ጋር በተያያዘ ዩናይትድ ስቴትስ ከማንም ጋር የመወገን ፍላጎት እንደሌላትም ገልጸዋል። ዘገባው የኬኔዲ አባተ ነው። ወደ ኦሎምፒክ ዜናው ስንሻገር ሁለት የቤላሩስ ቡድን አሰልጣኞች በቶኪዮ ኦሎምፒክ ለመቆየት የሚያበቃቸውን ፍቃድ እንደተነጠቁ ተሰምተዋል። እርምጃው የተወሰደው አሰልጣኞቹ በቅርቡ ዓለም አቀፍ ውግዘትን ባስከተለ መልኩ አንዲት የአጭር ርቀት ሯጭ አስገድደው ወደ ቤላሩስ ለመላክ ሞክረዋል በሚል ነው። ዓለም አቀፉ የኦሎምፒክ ኮሚቴ አርዘር ሺማክና ዩሪ ማይስቤኪ የኦሎምፒክ መንደር ለቀው እንዲወጡ መወሰኑን ያስታወቀ ሲሆን በግዳጅ ወደ ሀገሯ እንዳትላክ በቶኪዮ አውሮፕላን ማረፊያ ከለላ የጠየቀችው ክሪስቲሲና ሲማነስካያ የተባለችውን ተወዳዳሪ ለማስገደድ የነበራቸውን ሚና ሲመረምር መቆየቱን አስታውቋል። በፖለቲካ ለመረጋጋት ውስጥ ወደ ምትናጠው ሀገሯ በግዳጅ ከተመለሰች ለሕይወቷ እንደምትሰጋ መናገሯ ይታወሳል። ዘገባው የኤፍፒ ነው። የዘገባ እስከተጠናቀረበት ሰዓት ድረስ ዩናይትድ ስቴትስ በአጠቃላይ በ92 ሜዳሊያዎች የቶኪዮ ኦሎምፒክን የሜዳሊያ ሰንጠረዥ ትመራለች። ቻይና በ75 የሩሲያ ኦሎምፒክ ኮሚቴ ደግሞ በ61 ሜዳሊያዎች የሁለተኛና ሦስተኛ ደረጃን ይዘዋል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪኦኤ የሐምሌ 30 2013 ዓ.ም ልዩ መሰናዶው ይቀጥላል። አስተናጋጃችሁ ኤደን ገረሙ ነኝ። አሁን ለዕለቱ አብይ ወዳደረግናቸው ርዕሶች እንሻገር። የህወሀት ጦርነት በከፈተባቸው አካባቢዎች ሁሉ አስክሬን ጭኖ ሲወስድ የነበረው ጅምላ ግድያ ተፈጸመብኝ በማለት ዓለም አቀፉን ማህበረሰብ ለማደናገር እንደሆነ አስቀድመን እናውቅ ነበር ሲል የአማራ ክልል መንግስት አስታወቀ። ከሁለት ሳምንት በፊት የሰበሰበውን አስክሬን ከሰሞኑ ወንዝ ዳር በመጣል መንግስት ግድያውን እንደፈጸመ የሚያስመስል የተሳሳተ መረጃ ማሰራጨቱ የህወሀት የተለመደ ሴራ ነው ሲሉ የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነህ አስታወቁ ታውቋል። የኢትዮጵያ ፌዴራል መንግስት ማስጠንቀቂያ አንድ በሚል ከሁለት ሳምንታት በፊት ባወጣው መረጃ ህወሀት ጅምላ ጭፍጨፋ ተፈጸመ የሚል ዘመቻ ለመጀመር መዘጋጀቱን ገልጾ ነበር። የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ከአሜሪካ ድምጽ ጋር ባደረጉት ቆይታ የክልላችን ልዩ ኃይል ከወልቃየት የሚወጣ በመቃብራቸው ላይ ነው በማለትም እየቀረቡ ያሉ ጥሪዎችን እንደማይቀበሉት ተናግረዋል። አስቴር ምስጋናው ተከታዩን ልካልናለች። የሱዳን ባለስልጣናትን የጠቀሱ አንዳንድ ዓለም አቀፍ የመገናኛ ብዙሀን ከ30 እስከ 50 የሚጠጉ አስከሬኖች ኢትዮጵያ ውስጥ ተከዜ ተብለው በሚጠራው ወንዝ ውስጥ መገኘታቸውን ዘግበዋል። ሟቾቹ በጥይት ተመትተው የሞቱ መሆናቸውንም ዘገባዎቹ አመልክተዋል። በኢትዮጵያ ትግራይ ክልል እየተካሄደ ያለውን ጦርነት ተከትሎ በመንግስት ወታደሮች የተገደሉ ሰዎች እንደሆኑ የሚጠቁሙ አስተያየቶችንም አካተዋል ዘገባዎቹ። የኢትዮጵያ መንግስት በበኩሉ ህወሀት ለሀሰት ፕሮፓጋንዳ እየተዘጋጀ ነው ሲል ማስጠንቀቂያ የጀመረው ከሁለት ሳምንታት በፊት ነው። የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነ ለአሜሪካ ድምጽ ብቻ በሰጡት ቃለ መጠይቅም ይህንኑ አጠናክረዋል። የኢትዮጵያ መንግስት የአንድ ወገን ተኩስ አቁም ካወጀና የትግራይ ክልልን ለቆ ከወጣ በኋላ ህወሀት በአፋርና በአማራ ክልል አዋሳኝ ቦታዎች ጦርነት መክፈቱን አስታውሰዋል። አቶ ግዛቸው ሲቪል በለበሱ ሰዎች የሚዋጋው ህወሀት በሁሉም ግንባሮች በጦርነቱ የተጎዱና የሞቱ ሰዎችን አስከሬን በከባድ መኪና በመጫን ወደ መቀሌ እንደወሰዳቸው የአይንማኞች ነግረውናል በማለት አክለዋል። አሁን በሁመራ በኩል ተከዜ ወንዝ ላይ ተገኙ የተባሉት አስከሬኖችም የዚሁ ድራማ ውጤት ናቸው ብለዋል። አቶ ግዛቸው በራያም ግንባር አስክሬን እየጫነ ይወስዳል፣ በጭነት መኪኖች እና ይሄ ከወሰደ በኋላ ምን ሊያደረግ እንደሚችል ማመላከት ነው። በአንድ በኩል በጣም በርካታ አስክሬን ለምን ይጫናል? አስክሬን መቀበር ነው ያለበት አለ በጦርነት ሂደት እዛ ነው መቀበር ያለበት። ራያ የሞተን የሰው አስክሬን በመኪና ጭኖ መቀሌ የሚወሰድበት ምክንያት ምንም ሎጂክ አይኖርም። ማለት ጦር ሜዳ የሞተ እዛው ነው የሚቀበረው፣ አፈሩ የሚለብሰው ጦርነት ላይ ስላለ፣ ይሄ ተንኮል ስላለበት በተዛባ መንገድ ለማጭበርበር አሁን ባልቁት መንገድ ጅምላ ግድያ ተፈጸመብን። ስለዚህ ሆን ተብሎ በዓለም አቀፉ ማህበረሰብ ለማጭበርበር የተደረገ እንጂ ማንም ኃይል ማጣራት እፈልጋለሁ የሚል ሁሉ የሚፈልገውን ቴክኖሎጂ ተጠቅሞ ሁመራ ላይ ቢያጣራ ይህንን ሊያገኝ አይችልም። የኢትዮጵያ መንግስት ከሁለት ሳምንታት በፊት የደህንነት ምንጮችን በመጥቀስ በወጣው መረጃ ህወሀት በአፋር ግንባር ያሰለፋቸውን ህፃናትና ሴቶች አስከሬን ጭኖ መሄዱን አመልክቶ ነበር። ህወሀት ከአካባቢው ሲሸሽ ከሶስት መቶ በላይ አስከሬኖች በሲኖትራክ ጭኖ ወደ መቀሌ የሚሄዱ ታውቋል፣ ይላል መረጃው። በተባበሩት አረብ ኤምሬትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ስሌማን ዴዴፎም ህወሀት፣ በጦርነት የተገደሉበትን ተዋጊዎች አስከሬን ወደ ተከዜ ወንዝ እየጣለ ነው ሲሉ በትዊተር ገጻቸው አስፍረዋል። የተገደሉት ሰዎች ከኢትዮጵያ መንግስት ግድያ በመሸሽ ላይ የነበሩ ስደተኞች እንደሆኑ በመግለጽ አለምን በድጋሜ እያሞኘ ነው ብለዋል። አምባሳደሩ በሌላ በኩል የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዋና ዳይሬክተር ሳማንታ ፓወር በትዊተር ገጻቸው ባሰፈሩት ጽሁፍ ለትግራዩ ግጭት ሰላማዊ መፍትሄ እንደሚያስፈልግ ጠቁመዋል። የሀገራቸውን አቋም በመግለጽ ከጠቀሷቸው ነጥቦች መካከልም የአማራ ልዩ ኃይል ከምዕራብ ትግራይ መውጣት ይገኝበታል። የአማራ ክልል መንግስት ቃል አቃባይ አቶ ግዛቸው ሙሉነ ግን የማይታሰብ መሆኑን ተናግረዋል። አማራ ክልል ከምዕራብ ትግራይ ሀይሉን ያስወጣ ሚል ፌዝና ንቀትም ጭምር የተሞላበት ጥያቄ አለ። ምዕራብ ትግራይ የሚባለው በስም ለመጥራት ነው። ወልቃይት ሰቲት፣ ሁመራ፣ ጠለምት፣ ማይጠብሪ አካባቢ ማለት ነው። ራያ ማለት ነው። እነዚህን ቦታዎች ለምንድን ነው አለም የሚወዛገበው? ለምንድን የሚያወዛግብ ጥያቄ ነው እኮ በየትኛውም የኢትዮጵያ ህገ መንግስት ታሪክ፣ በየትኛውም የመንግስት ምስረታ ሂደት የሄዱ ቦታዎች አይደሉም እነዚህ ይሄ ህወሀት በስልጣን በነበረበት ጊዜ ከሰረቃቸው ቁሳዊ ሀብቶቻችን ውስጥ አንዱ መሬት ነው። ስለዚህ ምዕራብ ትግራይ የሚባል ቦታ እኛ አናውቅም። ልዩ ኃይሉን ወይም ፎርሱን ያስወጣ የሚለው ቀልድ ሊሆን አይችልም። በመቃብራችን ላይ ሊሆን ይችል ይሆናል በዚህ መንገድ ለድርድር የሚቀርብ አይደለም። አቶ ግዛቸው አክለው ከህወሀት በፊት በነበሩ መንግስታት ዘመን አካባቢዎቹ በአማራ ክልል ስር የቆዩ መሆናቸውንም አስታውሰዋል። ለዚህ ደግሞ የታሪክ ማስረጃዎችን ማቅረብ ይቻላል ሲሉም አክለዋል። በነዚህ አካባቢዎች ህወሀት በስልጣን ዘመኑ ከአምስት መቶ ሺህ በላይ አማራዎችን ገሏል፣ አፈናቅሏል ያሉት ቃል አቀባዩ ለዚህም ካሳ ያስፈልገናል ብለዋል። እኛ ቤት በ1984 የወጣውን አዋጅም ጭምር በመጻረር በኃይል የሄደ ቦታ ነው። የት አለ መከራከር እኮ ይቻላል። በዚህኛው ህገ መንግስት ይሄ የትግራይ ነበረ ሚል ኃይል እኮ የለም። በኃይል የተወሰደ ሁሉ በኃይል የወሰደው ባለቤቱ የሚባል ከሆነ ምን አይነት ፍትህ ነው ይሄ? እንዲሁም ካሳ ነው የሚያስፈልገው። የአማራ ህዝብ በእነሱ ምክንያት ከአምስት መቶ ሺህ ህዝብ በላይ ከዛ አካባቢ ተፈናቅሏል። በርካቶች በጅምላ መቃብር ተቀብረውበታል። በህዋት ምክንያት ለዚህ ህዝብ ካሳ ነው እንጂ የሚያስፈልገው። ይህን ነፃ የወጣውን ህዝብ ወደ ባርነት ነው የምትገባው፣ አሁንም የጅምላ መቃብር ውስጥ መቀመቅ ግባ ብሎ በዚህ ላይ ማናቸውም አካል ማናቸውም አካል የመደራደርም ይህን የመፍቀድም ስልጣን የለውም። በሌላ በኩል ህወሀት በኃይል የተያዙ የትግራይ አካባቢዎች መኖራቸውን ይናገራል። የትግራይ ክልልን እንደገና መምራት መጀመራቸውን የሚገልጹት ዶክተር ደብረጽዮን ገብረ ሚካኤል ውጊያ የሚያካሂዱት በኃይል የተያዙ ያሏቸውን ቦታዎች ለማስለቀቅ እንደሆነ ተናግረዋል። ከኃይሎች መሪዎች አንዱ ጄኔራል ጸድቃን ገብረ ትንሳይ በበኩላቸው ለቢቢሲ ወርልድ ሲናገሩ በአማራና አፋር ክልሎች ላይ ጥቃት የከፈት ነው የፌዴራል መንግስቱ ለተኩስ አቁሙ ያስቀመጥናቸውን ቅድመ ሁኔታዎች እንዲቀበል ለማስገደድ ነው ብለዋል ተናግረዋል። የህወሀት ቃል አቀባይ ጌታቸው ረዳ ባለፈው ሰሞን በትዊተር ገጻቸው ባሰፈሩት ጽሁፍ ደግሞ የፌዴራል መንግስቱና የአማራ ክልል ባለስልጣናት አመራር ተችተው ከየክልሉ የጠሯቸውን ልዩ ኃይሎችና አርሶ አደሮች ወደ የመጡበት መመለሳችንን እንቀጥላለን ማለታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። በዚህ ጉዳይ ላይ በዩናይትድ ስቴትስ የትግራይ ኃይሎች ተጠሪ ሆኑት የቀድሞ አምባሳደር ፍስሐ አስገዶም ምላሽ ሰጥተዋል። አመሰግናለሁ የአሜሪካ ድምጽ ሬዲዮን እንደገና በሰጣችሁኝ እድል። አንደኛ የትግራይ መከላከያ ኃይሎች እንኳንስ የወገን ሬሳ የጠላት ሬሳም ሳይቀብሩ የአካባቢውን ህብረተሰብ አስተባብረው በጦርነት መሀል ሳይቀር በስነ ስርዓት የሰውን ልጅ ከሞተ በኋላም የሚገባውን ክብል ሰጥተው የሚሄዱ ታጋዮች ናቸው። የአስራ ሰባት አመቱ ከደርግ ጋር የተደረገው ፍልሚያ የሚያስተምረን የሚያሳየን ይሄ ነው። ግን ለምንድን ነው የሁሉ ማሰብ እንኳን የሚከብድ ነገር የሚሉት ያሉ ህሞራ ላይ የዘር ማጥፋት ጭፍጨፋ ተፈጽሟል። ከዚህ አያመልጡም። ህሞራ ማሳከር በዚህ በትግራይ ላይ ከተፈጸሙት ከፍተኛ ወንጀሎች አንዱ ሆኖ በዓለም ፍርድ ቤት ይቀርባል። መረጃዎች አሉ። ሱዳን ላይ የወጣው ሬሳ በዓለም አቀፍ ኤክስፐርቶች እየተጣራ ነው። ተጋሩ ናቸው የተገደሉት። በህይወታቸው እያሉ ወደ ኋላ እጃቸው ታስሮ ነው ወደ ባህር የተጣሉት። በብዙ መሳሪያዎች ነው የተጨፈጨፉት። ሬሳ ጭኖ ከራያ ወደ መሀል ወደ መቀሌ፣ ከዛም ወደ ህሞራ። እነዚህ ሰዎች ማንንን ሊያሞኙ እንደዚህ እንደሚሉ እኔ ግራ ይገባኛል። ከተጠያቂነት ግን አይድኑም። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የአሜሪካ ዓለም አቀፍ ልማት ኤጀንሲ ዩኤስኤድ ኃላፊ ሰማንታ ፓወር በሱዳንና በኢትዮጵያ ባካሄዱት ጉብኝት የሁለቱን ሀገራት አካሄድ ያነጻጸሩ ሲሆን ሱዳን በቋፍ ላይ ያለ የዲሞክራሲ መንገድ ላይ መሆኗን ገልጸው ኢትዮጵያ ደግሞ በግጭት ማጥ ውስጥ መሆኗንና የረሃብ አደጋ ከፊቷ መደቀኑን ተናግረዋል። የአሜሪካ ድምጽ ዘጋቢ ሲድኒ ሴን የላከችውን ዘገባ ስመኝሽ የቆየ እንደሚከተለው አጠናቅረዋለች። በኢትዮጵያ ሰብአዊ ቀውሱ ተባብሶ በሺዎች የሚቆጠሩ ሰዎች ወደ ጎረቤት ሀገር ሱዳን እየተሰደዱ ነው። የዩናይትድ ስቴትስ መንግስትም በሰሜን ኢትዮጵያ በትግራይና ሌሎች ክልሎች ውስጥ ከህዳር ጀምሮ እየተካሄደ ባለው ጦርነት ምክንያት የምግብና የሕክምና አቅርቦት ለሚያስፈልጋቸው በሚሊዮን የሚቆጠሩ ሰዎች እርዳታ እንዲደርስ ግፊት እያደረገ ነው። የአሜሪካው ዓለም አቀፍ ልማት ድርጅት ዩኤስኤድ ኃላፊ ሳማንታ ፓወር በኢትዮጵያ ባደረጉት ጉዞም ከ20 ዓመት በፊት ሱዳንን መጎብኘታቸውን አስታውሰው በዚህ መጠን ተስፋ ሰጪ ይሆናል ብለው አስበው እንደማያውቁ ተናግረዋል። በወጣቶችና በተለይም በሱዳን ሴቶች መሪነት በተደረገው ሰላማዊ ትግል ሀገሪቱ አሁን ላይ በቋፍ ላይ ያለ ነገር ግን ተስፋ ሰጪ የሆነና በሲቪሉ ማህበረሰብ ወደሚመራ ዴሞክራሲ እየተሸጋገረች ነው። የረዥም ጊዜ የዩናይትድ ስቴትስ አጋር በሆነችው ኢትዮጵያ ደግሞ ሁኔታው በሚያስደነግጥ መልኩ ይለያል። እጅግ አስደናቂ የሆነ የልማት ውጤትና በሌላ የአህጉሩ ክፍል ያልታየ የምጣኔ ሀብት እድገት ይታይበት የነበረው እና ለቀጠናው ሰላምና መረጋጋት ቁልፍ ሚና የነበራት ሀገር አሁን በግጭት ውስጥ ገብታለች። መንግስት በትግራይ ህዝብ ላይ ያካሄደው የጭካኔ ዘመቻ የሀገሩን ህዝብ ለተራዘመ የእርስ በርስ ጦርነትና የትግራይን ህዝብ ደግሞ ለአስከፊ ረሃብ እንዲጋለጥ አድርጎታል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና የድንገተኛ እርዳታ አስተባባሪ ማርቲን ግሪፊት በበኩላቸው የኢትዮጵያ መንግስት እንዳደረገው አይነት ሰብአዊ እርዳታ ሰጪ ድርጅቶችን በጅምላ መወንጀል አደገኛ ነው ሲሉ ተናግረዋል። በአምነስቲ ኢንተርናሽናል ድርጅት የሚሰ The rhetoric um, attacking the principle of humanitarian assistance really shakes and threatens the whole um, network of. of የሰብአዊ እርዳታን መሰረተ ሀሳብ በማጥቃት ለማሳመን የሚደረግ ንግግር በሰዎች ላይ የከፋ አደጋ እንዳይደርስ ለመከላከል የተፈጠሩትንና በትስስር የሚሰሩትን ህጎች፣ ልማዶችና ግዴታዎች አደጋ ላይ የሚጥል ነው። በተጨማሪም በሰብአዊ እርዳታ አሰጣጥ ሂደትና በእርዳታ ሰራተኞች ላይም አደጋ የሚያደርስ ሁኔታ ይፈጥራል። ይህም በጣም አደገኛ ነው። አኬዊ ለአሜሪካ ድምጽ ሲናገሩ ሌሎች ሀገራት በኢትዮጵያ ያለው ሁኔታ ምን ያክል ከባድ መሆኑን ሊረዱ ይገባል ይላሉ። I think the Biden administration has been fairly, uh, um, clear and unambiguous in its leadership. የባይደን አስተዳደር ሊያደርገው የሞክረውና ያስተላለፈው መልእክት በትክክል ግልጽና የማያሻማ ነው። አሁን ደግሞ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት እና ሌሎች የአፍሪካ መንግስታት እርምጃ ሊወስዱና ሀገሪቱ ወደ መበታተን ደረጃ እየሄደች መሆኗንና በሱዳን፣ ጅቡቲ፣ ሶማሌላንድና ኤርትራ ላይ ሊደርስ የሚችለውን ትልቅ ተጽዕኖ ሊረዱ ይገባል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ድርጅቶች በሰሜን ኢትዮጵያ ትግራይ ክልል እርዳታ ማድረስ እንዳይችሉና አሰቃቂ ሲል የጠራውን ሁኔታ መቆጣጠር እንዳይችሉ መደረጉን ገልጾ ቅሬታ አቅርቧል። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ በበኩሉ በሚቀጥለው አንድ ዓመት ውስጥ በትግራይ ክልል ከ100 ሺ በላይ ህጻናት ለህይወት አስጊ በሆነ የምግብ እጥረት ሊሰቃዩ እንደሚችሉ አስታውቋል። በሲድኒ ሴን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ተከታታዮቻችን ለዘገባው እናመሰግናለን። ተከታዩ ዘገባ ደግሞ ከሶማሌ ስደተኞች ጋር የተያያዘ ነው። የተባበሩት መንግስታት የስደተኛ ጉዳዮች ኮሚሽን ዩኤንኤችሲአር ልዩ ልኡክ መሐመድ አብዲ አፌ በአሁን ሰዓት ምንም አይነት የሶማሌ ስደተኛ በኤርትራ አይገኝም አሉ። የአሜሪካ ድምጽ የሶማሌኛ ክፍል ያሰናዳውን ዘገባ እንደሚከተለው አቅርብላቸዋለሁ። የተባበሩት መንግስታት የስደተኛ ጉዳዮች ኮሚሽን ዩኤንኤችሲያር ልዩ ልኡክ መሀመድ አብዲ አፌ በአሁኑ ሰዓት ምንም አይነት የሶማሌ ስደተኛ በኤርትራ አይገኝም አሉ። ከዚህ በተጨማሪም ኮሚሽነሩ አብዛኞቹ ስደተኞች የኤርትራ መንግስት ወደ ሶስተኛ ሀገር መዛወርን በመከልከሉ የተነሳ የስደተኛ መጠለያ ጣቢያዎችን እየለቀቁ የኢትዮጵያን ድንበር አልፈው ገብተዋል ብለዋል። እነዚህ ስደተኞች የሶማሊያ ዜግነት ያላቸውና በተለያዩ የእድሜ ክልል ውስጥ ያሉ ናቸው። ከሶማሊያ እርስ በርስ ጦርነት በኋላ በዚያ በሚገኙ የስደተኛ መጠለያዎች የሚገኙ ከሁለት ሺህ በላይ ስደተኞችን ስጎበኝ፣ ኤርትራ ስደተኞቹ የሚሸሹባት ሀገር ሆናለች። በካምፖች ውስጥ ያለው ሁኔታ በጣም አስከፊና የማይቻል ነው። አየሩ በጣም ይሞቃል። አሁን ቋሚ የሆነ መፍትሄ እየፈለግን ነው። ከሶማሊያና የኤርትራ መንግስታቶች ጋር ተነጋግረናል። ነገር ግን ጥረታችን ስኬታማ ስላልነበር የኤርትራ መንግስት የኡሙኩሉ ካምፕን እንደሚዘጋው አስታውቋል። የቀድሞ የሶማሌ ውጭ ጉዳይ ሚኒስትር አህመድ ኢሴ አዋድ በጉዳዩ ላይ የኤርትራው አቻቸው ኦስማን ሳሌህ ሞሐመድ በሶማሊያ ጉብኝት ባደረጉበት ወቅት መነጋገራቸውን ገልጸው ሚኒስተር ኦስማን ሳሌህ ሶማሊያውያን ስደተኞች ኤርትራ ሀገራቸው ሆና ሳለ ወደ ውጭ ሀገራት መጓዝ አያስፈልጋቸውም እንዳሏቸው ተናግረዋል። ሰብአዳሚ የስደተኞቹ መልሶ ሰፈራን ማቋረጥን በተመለከተ ግልጽ የሆነ ምክንያት አልሰጠንም። ነገር ግን የኤርትራ መንግስት ከትራዶ ተቋማት ጋርና ከመላው ዓለም ጋር ያለውን ግንኙነት እናውቃለን። የሶማሊያ ስደተኞች ሀገራቸው ሆኖ ሳለ ወደ ሌላ ሶስተኛ ሀገር መሄድ የሚፈልጉት ለምንድን ነው? ሲል ጠየቀኝ። እኔም እነሱ የፈለጉትን ለማድረግ ነጻ ናቸው። በምዕራቡ ዓለም ካሉ ዘመዶቻቸው ጋር መቀላቀል አሊያም ወደ ሀገራቸው ሶማሊያ መመለስ የራሳቸው ምርጫ ነው መሆን ያለበት ስል መልሻለሁ። ሰብሽለታለሁ በተጨማሪም እኛ እንደ መንግሥት ያለብን ኃላፊነት እነሱን የመወከልና የሚያሳስቧቸውን ነገሮች መጋራት ነው በማለትም አስታውሻለሁ። በጉዳዩ ላይ ከኤርትራ መንግስት የተሰማ ምላሽ የለም። ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። የትምህርት ሚኒስቴር ለሁለተኛ ደረጃ ተማሪዎች አጋዥ የሚሆኑ መጽሐፍትና የቪዲዮ ማስተማሪያዎችን የያዘ የበይነ መረብ ላይ አውታር ከሰሞኑ ይፋ አድርጓል። ከ ስምንት መቶ በላይ መጽሐፍትና ከ ሁለት ሺህ በላይ የቪዲዮ ግብአቶችን ያካተተው አውታር ተማሪዎች በየትኛውም ቦታ ላይ በማናቸውም ጊዜ እውቀታቸውን የሚያዳብሩበት አማራጭ እንደሚከፍትም ተነግሯል። ይህንም በተመለከተ ተያያዥ ጉዳዮችን ለማንሳት ሀብታሙ ስዩም ወደ ትምህርት ሚኒስቴር በመደወል አንድ ባለሙያ አግኝቷል። ዘገባው ባለሙያው ራሳቸውን ከሚያስተዋውቁበት ይጀምራል። እሺ፣ ስሜ አለሙላ ወቀል እባላለሁ በሶፍትዌር ዲቨሎፕመንት በትምህርት ሚኒስቴር ላይ እየሰራሁ ነው። የሁለተኛ ደረጃ ማስተማሪያዎች በአሁኑ ሰዓት ኢትዮጵያ ውስጥ በበይነ መረብ ላይ እንዲሰራጩና ተማሪዎቹ እንዲያገኟቸው እየተደረገ እንደሆነ ሰምተናል። ይህንን የማድረግ እንቅስቃሴው መቼን የተጀመረ አሁንስ በምን ደረጃ ላይ ይገኛል? የተጀመረው እንግዲህ በክቡር ሚኒስትሩ የሚስጠሩ በዶክተር ኢንጂነር ጌታሁን መኩሪያ፣ በእሳቸው የታቀደ ስድስት አላማዎችን እየይዞ የተነሳ ነው። ከስድስት ውስጥ አንዱ ምን ምንድን ነው? ሁለተኛ ደረጃ ዲጂታል ስኩል መገንባት ነው። ከአመት በላይ ሆኖታል። አሁን አልቆ ተማሪዎች ሙሉ አክሰስ የሚያገኝበትን እንትን አድርገናል። እያለ ደግሞ እያደገ ለተጠቃሚው እስከ ኤሌመንተሪም የሚሄድ ነው። ይሄ አውታር፣ ይሄ መርሃ ግብር ተማሪዎችን በምን መልኩ ነው የሚጠቅመው? ምን ያክል ማስተማሪያዎችንስ ይዘዋል? የያዘው አሁን እንዳለ የሀይስኩል የሁለተኛ ደረጃ አጋዥ ማስተማሪያዎች ማለት ነው። ዋና የመደበኛውን መጽሐፍቶች እና አጋዥ የሆኑ መጽሐፍቶችን ሙሉ ለሙሉ የመደበኛውን እስኩል የሁለተኛ ደረጃ ሰብጀክቶችን በዩኒት ተከፋፍለው ስምንት መቶ የሚሆኑ መጽሐፍቶች አሉት በአሁኑ ሰዓት ላይ። ቪዲዮዎች ደግሞ እንደዛው እየመደበኛና አጋዥ የሚሆኑትን ሁለት ሺህ ሶስት መቶ ቪዲዮዎችን አጠቃላይ ስደምረው ከሶስት ሺህ በላይ የሚሆን ሪሶርስ አለው በአሁኑ ሰዓት ላይ። ይህን እናንተ የጀመራችሁትን አዲስ አውታር ተማሪዎች በምን መልኩ ነው የሚጠቀሙበት? ተማሪዎች በቀላሉ እንዲጠቀሙበትስ ምን አይነት መላዎችን እናንተ ተግብራችኋል? አሁን የሚጠቀሙት በኢትዮ ቴሌኮም አማካኝነት ነው። ግን እየተሰሩ ያሉ እንዳሉ አሁን ትምህርት ቤቶቻችንም በአጠቃላይ የሰከንደሪ ስኩል የማገናኘት ስራ ኦልሞስት እየተገባደደ ነው። እሱ ሲያልቅ ቀጥታ ካለምንም ዳታም የሚያገኙበትን ዘርጋታ እየተካሄደ ነው። ኦልሬዲ አሁን ግን ኦንላይን እየገቡ ዳውንሎድ አድርገው በፈለጉበት ሰዓት ላይ እንደፈለጉ ሰዓትና ጊዜ ሳይገደባቸው፣ ቦታ ሳይገደባቸው አገልግሎቱን እንዲያገኙ የሚያደርግ ነው። እንግዲህ እርስዎም እንደሚያውቁት ኢትዮጵያ ውስጥ የኢንተርኔት ሽፋን አነስተኛ ደረጃ ላይ እንደሚገኝ ይነገራል። ይሄ ጉዳይስ ተግዳሮት እንዳይሆን ተማሪዎች የሚፈልጓቸውን አጋዥ ማስተማሪያዎች እንዳያገኙ እንዳይከለክላቸው ምን አይነት አማራጮችን ዘርግታችኋል? አንደኛ የቪሳት የሳተላይት ኮሚኒኬሽን አድርገው በዛ አማካኝነት ትምህርት ቤቶችን የማገናኘት ስራ በአሁኑ ሰዓት ላይ ከአንድ ሺ አምስት መቶ አካባቢ የሚሆን ትምህርት ቤቶችን አገናኝተናል። ሁለተኛ ነገር ደግሞ ወደ ሶስት መቶ የሚሆኑ የተለያዩ በየክልሉ ያሉ ትምህርት ቤቶችን በፋይበር ኦፕቲክስ በመጠቀም የማገናኘት ስራ አለ። ከዛ ባለፈ ደመሞ በመሰራት ላይ ያለ ትልቅ ፕሮጀክት ደመሞ አለ። ያ እስከሚሆን አሁን ባለውን በኢንተርኔት አማካኝነት ነው የሚያገኙት። ቅርብ ጊዜ ግን የቪሳቱ በብሮድባንድ እየተገናኘው እንደገና ደግሞ እየነገርኩ ትልቁ ፕሮጀክት እሱም በአጭር ጊዜ ውስጥ የሚያልቀን። እንግዲህ ይሄ ቴክኖሎጂን ከትምህርት ጋር አገናኝቶ ለተማሪዎች የተሻለ የትምህርት ሁኔታ ለመፍጠር የሚደረገው ጥረት በዚህ ሁኔታ ተጀምሯል። ለወደፊቱ ያሰባቸዋቸው ጉዳዮችስ አሉ ወይ? አለው በሚገባው አሁን አንደኛን ነገር ይሄ ራሱ ሰፋ ብለው ማኔጅመንት ሲስተም የሚለወጥበት አለምን እንደጋረጣት ኮቪድ የተለያየ የፖለቲካ ሊሺም ሆነ ምንም ሲመጣ ተማሪው ትምህርቱን እንዳያቋርጥ ቤቱም ሆኖ የሚከታተልበት ኦረዲ ዲቨሎፕመንቱም አላለቀም። አሁን ወደዛም እየተደረገ ነው። በተጨማሪ ደግሞ እያንዳንዱ በሎኬሽን ምን ምን ያክል ከየት አክሰስ እየተደረገ ነው የሚሉትን ያው እያየን ምን ክልል ላይ ክፍተት አለ እያንዳንዱ አሁን ራሱ አሁን ባለበት ከረንት ሴቲች ሴቲዎሽን ምንድን ነው? ስለ አንድ ሰብጀክት ለምሳሌ አይተው ከሆነ ቪዲዮ ላይ እየለቀቁት እንትናል። እዛ ላይ እንዴት ነው ስለ ሴል አሁን ቢገባ ስለ ሴል ከሶስት ከአራት አስተማሪ ነው የሚያገኘው የውጭ አስተማሪ ያለ የሀገር ውስጥ አሉ። ከተለያየ ቦታ ላይ የሚለቀቅ አንድ ተማሪ ብቁ ሆኖ አስተማሪው ጋር ሲሄድ አንድ አዲስ ሳይሆን የሚቀርበው ከተለያየ ቦታ ላይ በቂ እውቀት እየይዞ ነው የሚቀርበው። ክላስ ላይ ሞር ኦፍ የዲስከሽን ነው የሚሆነው። ሁለተኛ ነገር ደግሞ ይሄ ነገር በዚሁ እየቀጠለ እና እየዳበረ ሲሄድ አሁን በኦሮምኛ ቋንቋ ያለ ስለሲል ቢኖር ቋንቋውን እየመረጠ በተለያየ አማራጮች ወረዲ ቋት ነው ይሄ ተማሪኛ የምንፈልገው እንደ ዩቲዩብ ገብተው ሌላ ቦታ መሄድ ሳያስፈልጋቸው በቂ እውቀት እዚህ ውስጥ ይዘው የሚወጡበት እንትን ነው አስበን እየተንቀሳቀስን ያለ ነው። በሁሉም አይነት ቋንቋዎች የሚሰሩበት እንም አለ። ሰከንደሪ ላይ ግን አሁን ግን አንድ ቋንቋ ነው እንግሊዝኛ ነው የሚጠቀሙት። ጥሩ ከምንላቸው ከውጭም ሆኖ ለሀገር የሚል ካለ ፖስት እያደረጋል እኛ አውተንቲኬት አድርገን እዚህ ተማሪ ጋር የሚደርስበትን ኖሌጅን ሼር የሚያደርግበት ተጠቃሚው የምናደርስበት መምህራኖችንም ለመምህራን ልዩ እውነት ትሬሊንጎችን በዚሁ በኦንላይን የሚያገኙበትን ይህንን በመቀጠል በአጭር ጊዜ ውስጥ የሚደረግ ነው። በተማሪዎች ግምገማ የዚህ መርሃ ግብር ጥንካሬና ድክመቱ ምን እንደሆነ በእስካሁኑ ሂደት አውቃችሁን? እስካሁን ባለው በጣም የተማሪዎች በሁሉም ከሁሉም ያገኘናቸው ፊድባኮች በጣም የሚያበረታታና ለወደፊት ከኛ የበለጠ ነገር እንዲጠበቅ የሚያደርገን ነው። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውንሊንክ ፍሪኮንሲ 11605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ምስዋኤምኤስ በዳውንሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ዲቪቢኤስ2 ወይም ኪፒኤስኬ ላይ ያገኙናል። ጋቢና ቪ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። አድማጮቻችን የጋቢና ቪ መሰናዶ እዚህ ላይ ተጠናቀቀ ስናስተናግዳችሁ ያመሸነው ኤደን ገረሞ በመስተንግዶ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን ነው እናንተም አብራችሁን ስለነበራችሁ እናመሰግናለን ጋቢና ቪ ላይ አስተያየትና ጥያቄዎች ካላችሁ በቪያ ማህሪክ ላይ ፌስቡክ ገጻችን ላይ ልታደርሱን ትችላላችሁ መልካም ቅዳሜና እሁድ እየተመኘን በዚህ በጀመርነው የተአምር ግዛ ሙዚቃ እንሰናበታለን ደናደሩ